ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የጀኔራል ሰዓረ መኮንን ገዳይ ዐሥር አለቃ መሳፍንት ትጋቡ በእድሜ ልክ ጽኑ እስራት ተቀጡ።

አቃቢ ሕግ ተከሳሹ ላይ የሞት ፍርድ እንዲፈረረ ነበር የጠየቀው። እኛ ግን የወንጀል ሕጉን መሰረት አድርገን መሟላት ያለባቸው አንድ ሰው ላይ የሞት ፍርድ ለመወጠድ አንድ ወንጀለኛ ላይ መሟላት ያለባቸው ነገሮች ውስጥ ምንም ማቅለያ ካልተገኘለት ነው በሚል የወንጀል ሕጉን መሰረት አድርገን የክርክር አቅርበን ነበር። እንዲሁም አራት የተለያዩ ቅጣት ማቅለያዎች አቅርበን ነበር።

የአሥር አለቃ መሳፍን ጥጋቡ የሕግ ጠበቃ አቶ ቃለ ክርስቶስ ጌትነትን ድምፅ ነው የሰማችሁት። የአቃቢ ሕግ ባለሥልጣንን አስተያየት ጨምሮ የችሎቱን ውሳኔ የያዘ ዘገባ ዝርዝር በዕለቱ አቢይ ርዕስ ይዘናል።

በትግራይ ክልል የተኩስ አቁም እንዲደረግ የትግራይ ጊዜያዊ አስተዳደር በጠየቀው መሰረት የኢትዮጵያ መንግሥት መስማማቱ ተገልጧል። በሌላ በኩል መቀሌ የሚገኙ ዘጋቢዎቻችን የከተማይቱን ሁኔታ አስመልክቶ ማምሻውን በስልክ በሰጡን መረጃ የመከላከያ ወታደሮችና ፖሊስ ከተማይቱ ውስጥ እንደሌሉ፣ ባንኮች ዝግ ሆነው መዋላቸውን፣ ኢንተርኔት መቋረጡን ነግረውናል። ዝርዝሩን ይዘናል።

ጤና ስጥልን። እንደምናመሻችው፣ ክቡራትና ክቡራን አድማጮቻችን ሌሎች በርከታ ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ሰኔ 21 2013 ዓም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን፣ እንዲሁም ከዋና አዘጋጁ ሰለሞን አባተና

በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችን ከተለያየ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናቸው እንዘልቃለን። አሁን የሰዓቱን ያለም ዜና። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጅ ይታየ ነኝ።

የትግራይ ጊዜያዊ አስተዳደር የፌዴራል መንግስት ሰብአዊነትን መሰረት ባደረገና ተጨማሪ ጉዳት በማያስከትል መልኩ የተኩስ አቁም ስምምነት እንዲያደርግ ጥያቄ ማቅረቡን አስታወቀ። የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር አብርሃም በላይ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ ክረምት እየገባ በመሆኑ አርሶ አደሩ ተረጋግቶ የእርሻ ስራውን እንዲያከናውን

የሰብአዊ ድጋፍም ለተረጂዎች ያለምንም ችግር እንዲደርስ ወቅቱን የሚመጥን ፖለቲካዊ መፍትሄ ለመስጠት ፌዴራል መንግስት የተኩስ አቁም ስምምነት እንዲያደርግ ጥያቄ መቅረቡን አስታውቀዋል። ጊዜያዊ አስተዳደሩ ባለፈው ሳምንት በይፋ ጥያቄውን ያቀረበው የክልሉን ወቅታዊ ሁኔታ አስመልክቶ ከክልሉ የሕዝብ ተወካዮች ከቢሮና ዞኖች አመራር አባላት

በተለያየ ቦታ ከሚገኙ የትግራይ ተወላጆች ምሁራን፣ ከባለ ሀብቶችና ከሃይማኖት አባቶች ጋር ተከታታይ ምክክር ካደረገ በኋላ መሆኑን የክልሉ ዋና ስራ አስፈጻሚ ጨምረው ገልጸዋል። በጊዜያዊ አስተዳደሩና በፌዴራል መንግስት እየተወሰዱ ያሉ እርምጃዎችን የዘረዘሩት ዋና ስራ አስፈጻሚው በቀጣይም ፖለቲካዊ አማራጮችን ታሳቢ ማድረግና የመፍትሄ እርምጃዎችን የመውሰድ አስፈላጊነት ላይ

እምነት አለ ብለዋል። አርሶ አደሩ በዚህ ክረምት ወደ እርሻ ስራው ካልገባ የዘር ወቅት ስለሚያልፍበት ገበሬው ለዓመታት ተረጂ ሆኖ የመኖር ዕጣ ያጋጥመዋል ብለዋል። ዶክተር አብርሃም የኢትዮጵያ መንግስት ባለፉት ወራት ከአንድ መቶ ቢሊዮን ብር በላይ ለእርዳታ ለመንግስት አገልግሎት ማስቀጠያና ለመሰረተ ልማት ግንባታ መዋሉን ጠቅሰው

ይህም በሀገሪቱ አጠቃላይ ኢኮኖሚ በተለይም በሌሎች ክልሎች ላይ የሚያደርሰው ጫና ከፍተኛ መሆኑን አውስተዋል። በቀጣይነትም ሰብአዊ እርዳታ ወደሚፈለገው ቦታ ለማድረስ፣ የእርሻ ስራ እንዳያመልጥ ለማድረግ፣ ተፈናቃዮችም ተረጋግተው ወደየቤታቸው እንዲመለሱ ተጨማሪ የፖለቲካ አማራጭ በማስፈለጉ በተደጋጋሚ ከመንግስት ጋር ንግግር የተደረገበት መሆኑን ጨምረው አስረድተዋል።

የተኩስ አቁም ስምምነቱ ገበሬው ተረጋግቶ እንዲያርስ፣ ለችግረኞች የሰብአዊ ድጋፍና የእርዳታ ቁሳቁስ ለማድረስ፣ የተፈናቃዮችን ቤት ጠግኖ ወደ ቦታቸው ለመመለስ እንደሚያስችልም አመላክተዋል። ህወሀት ለዜጎች የእርዳታ እህል እንዳይደርስ በማደናቀፍና የእርዳታ ሰራተኞችንም እንደሚገድል ዜጎች እርዳታ እንዳይቀበሉ እንደሚያስፈራራ ጠቁመው

ከተቀበሉ በኋላም እንዲያካፍሉት የሚያስገድድ መሆኑን ገልጸዋል። ለፌዴራል መንግስት የቀረበው የተኩስ አቁም ስምምነት ጥያቄ የህዝቡን ጥቅም ለማስጠበቅ እንደሆነ መግለጻቸውን የኢትዮጵያ የዜና አገልግሎት ዘገባው አውስቷል። በሌላ በኩል መቀሌ የሚገኙ ሪፖርተሮቻችን የከተማይቱን ሁኔታ አስመልክቶ ማምሻውን በስልክ በሰጡ መረጃ የመከላከያ ወታደሮችና ፖሊስ

ከተማየቱ ውስጥ እንደሌሉ ባንኮች ዝግ ሆነው መዋላቸውንና ኢንተርኔት መቋረጡን ነግረውናል። በተጨማሪም ወደ መቀሌ የሚያስገቡና ከከተማየቱ የሚያወጡ መንገዶች ሁሉ ዝግ መሆናቸውን፣ የአውሮፕላን በረራም ካለፈው ረቡዕ አንስቶ እንደተቋረጠ መሆኑን ጠቁመዋል። ከጊዜያዊ አስተዳደሩም እስከ ትናንት ከነበሩ ጥቂት ባለስልጣናት በስተቀር ብዙዎቹ ቀደም ሲል ከተማየቱን ለቀው መውጣታቸው ተነግሯል።

የመቀሌንና በአጠቃላይ ትግራይ ውስጥ ያለውን ሁኔታ አስመልክቶ ከፌዴራል መንግስቱ ወታደራዊ እና ሲቪል ባለስልጣናት ማብራሪያ ለማግኘት እስካሁን ያደረግናቸው ጥረቶች ግን አልተሳኩም። ተከታታይ ጥረቶች በማድረግ ላይ ነን። አዲስ ነገር እንዳገኘን እናቀርባለን።

በኤምኤስኤፍ ሰራተኞች ላይ ትግራይ ውስጥ የተፈጸመው ግድያ ብርቱ ውግዘት አስነስቷል። ሶስት ሰራተኞቹ ትግራይ ውስጥ እንደተገደሉበት ድንበር የለሽ ሐኪሞች ቡድን ኤምኤስኤፍ አስታውቋል። የተገደሉት ሁለቱ ኢትዮጵያውያን ሲሆኑ አንዲቱ እስፓኛዊ ናቸው። የኢትዮጵያና የዩናይትድ ስቴትስ መንግስታት ግድያውን አውግዘዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በረዴ ሰራተኞቹ ላይ ግድያው የተፈጸመው

ህወሀት በሚንቀሳቀስበት አቢ አዲ አካባቢ መሆኑን ጠቁሞ አድራጊዎቹም የህወሀት ታጣቂዎች ናቸው ብለዋል። የህወሀት ቃል አቀባይ የሆኑት አቶ ጌታቸው ረዳ ዛሬ ባወጡት ትዊት የእርዳታ ሰራተኞቹ ሸዓተ ህጉም ውስጥ የተገደሉት በሚሸሹ የኢትዮጵያ ወታደሮች ነው ብለዋል። አድራጎቱን ብልሹና አሳዛኝ ብለውታል።

የተገደሉት ሰዎች ለአካባቢው ነዋሪዎች እጅግ አንገብጋቢ እርዳታ ለማቅረብ ሲንቀሳቀሱ የነበሩ ናቸው ያሉት ጌታቸው ረዳ በመሸሽ ላይ የነበሩት ወታደሮች በአካባቢው ባለ የተፈናቃዮች መጠለያ ስድስት ሰዎችንም ገለዋል ሲሉ አክለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ባወጡት መግለጫቸው በረድኤት ሰራተኞች ላይ የሚፈጸም ጥቃት ምንም አሳማኝ ምክንያት ሊቀርብበት የማይችል ጥፋት መሆኑን ገልጸው

አጣዳፊ ምርመራ ተደርጎ የአድራጎቱ ፈጻሚዎች ለሕግ እንዲቀርቡ አሳስበዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽም ባወጡት መልእክት የኤምኤስኤፍ ሰራተኞች መገደል በእጅጉ ያስደነገጣቸው መሆኑን አስታውቀዋል። ይህ ፈጽሞ ተቀባይነት የሌለውና አጸያፊ የሆነ የዓለም አቀፍ ሕግ ጥሰት ነው። የግድያው ፈጻሚዎች ተገኝተው በብርቱ መቀጣት አለባቸው። ትግራይ ውስጥ ለሕዝቡ ከለላና ድጋፍ ለመስጠት

ህይወታቸውን ለአደጋ እያጋለጡ የሰብአዊ ተግባር የሚፈጽሙ አጋሮቻችን ጋር በድጋፍ እቆማለሁ ብለዋል ጉቴረሽ። ዓለም አቀፍ የቀይ መስቀል ኮሚቴም በእርዳታ ሰራተኞቹ ላይ የተፈጸመውን ግድያ በብርቱ እንደሚያወግዘው አስታውቋል። የሶማሊያ ባለስልጣናት በማዕከላዊዋ ጋልሙዱግ በምትገኝ አንዲት ትንሽ ከተማ ውስጥ ትናንት እሁድ ጠዋት

በታጣቂዎች በደረሰ ጥቃት በርካታ ሰዎች መገደላቸውን አስታወቁ። የሶማሊኛ ክፍል ባልደረባችን ሃሩን ማዕሩፍ ያጠናቀረውን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች።

የማዕከላዊ ሶማሊያ የደህንነት ባለስልጣናት በመደግ ክልል ከደረሰው የመሳሪያ ጥቃት በኋላ ቢያንስ ሰላሳ ሰዎች ህይወታቸው ማለፉን አስታወቁ። የአካባቢው ባለስልጣናት ለአሜሪካ ድምጽ እንደገለጹት ከሆነ ዊሲል ተብላ በምትጠራው ከተማ በአካባቢው የጸጥታ ኃይሎችና በታጣቂዎች በኩል በነበረው የተኩስ ልውውጥ ሲቪሎችን ጨምሮ ነው የሰላሳ ሰዎች ህይወት ያለፈው። ለመገናኛ ብዙሃን መረጃ ለመስጠት ፍቃድ የሌላቸውና ስማቸው እንዳይጠቀስ የፈለጉ የአካባቢው ባለስልጣን ጥቃቱ የጀ

መረው ታጣቂዎች ለከተማው ቅርብ በሆነ ካምፕ አቅራቢያ በመኪና ላይ ባጠመዱት ፈንጂ አማካኝነት ነው ያሉ ሲሆን የጋል መደግ የመረጃ ሚኒስትር አህመድ ሺሬ ፋላግል ለአሜሪካ ድምጽ የሶማሌኛው ክፍል የክልሉ ኃይል ጥቃቱን በመመከት የህይወት መጥፋትን ታድጓል ብለዋል።

ፓላግል አክለውም ሶስት ወታደሮች ህይወታቸውን ሲያጡ ሌሎች ሰባት ደግሞ መጎዳታቸውንም ገልጸዋል። በተጨማሪም ሚኒስትሩ ዝርዝሩን ባያብራሩም መቶ ታጣቂዎች ሲሞቱ ሌሎች ብዙዎችም ከነ ህይወታቸው አልተመለሱም ብለዋል። እሁድ ዕለት ለደረሰው ጥቃት አልሻባብ ኃላፊነቱን የወሰደ ሲሆን ሰላሳ አራት የሚሆኑ የጸጥታ ኃይሎችንም መግደሉን ተናግሯል። ከጋልጋዮ ደቡብ ምስራቅ በሁለት መቶ ኪሎ ሜትር ርቀት ላይ የምትገኘው ዊሲልን አልሻባብ የተቆጣጠራት ሲሆን በሚያዝያ ወር ላይም ባልታወቀ ምክንያት

የጸጥታ ኃይሎችን ከዊስል ትንሽ ራቅ ብላ በምትገኘው ቤድዌይንን ለቀው ከወጡ በኋላም

ቡድኑ ጨምሮ ይዟታል። በዊስል ከተማ ከደረሰው ጥቃት ሁለት ሰዓታት በኋላ የክልሉ ባለስልጣናት በአልሸባብ ቡድን አባልነት ና በሽብርተኝነት የተከሰሱ ሀያ አንድ ሰዎች ላይ እርምጃ መውሰዳቸውን የክልሉ የፖሊስ ኃይል ኃላፊ ኮሎኔል ሙሚን አብዲ ሽሬ ለመገናኛ ብዙሀን ተናግረዋል። ማቾቹ በካልጋዮ ጋርዌ ና ቃርጋድሆ ከተሞች በዚህ አመት በተደረጉ የተለያዩ ችሎቶች የተፈረደባቸው ናቸው። አስራ ስምንት የሚሆኑት በካልጋዮ የአሸዋ ዳገት ጎን ተደርድረው

የጸጥታ አካላት ፊት ለፊት በመቆም እርምጃ ተወስዶባቸዋል። በጋርዌና ቃርዳሆ ከተሞች ሌሎች ሶስት ተገድለዋል። ታዛቢዎች እንደሚሉት ከሆነ በአንድ ወር ጊዜ ውስጥ አልሻባብ ላይ የተፈጸመው ትልቁ እርምጃ ነው ያሉ ሲሆን፣ ሁሉም ግድያዎች በአለሞ ተኳሾች የተፈጸሙ ናቸው። የፑንትላንድ ባለስልጣናት ሟቾቹን ከአስር ዓመታት በላይ በዘለቀና የክልልና የማህበረሰብ መሪዎችን እንዲሁም ጋዜጠኞች ጭምር ላይ በተደጋጋሚ ለደረሰ ግድያና ጥቃት ሚና ነበራቸው ብለዋል። አልሻባ

በደቡብ ማዕከላዊ ሶማሊያ በሰፊው የሚንቀሳቀስ ሲሆን ቡድኑ በከፊል ራስ ገዝ በሆነችው ፑንትላንድ እና በሰሜን ምስራቅ የሀገሪቱ ክፍልም ዳነዋለ። ለሀሩን ማሩፍ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዘገባው አመሰግናለሁ። ከባድ የኮቪድ-19 ሶስተኛ ዙር ስርጭት ማዕበል እየታገለች በምትገኘው በደቡብ አፍሪቃ

ፕሬዚደንቱ ሲሪል ራማፎሳ በከፍተኛ ፍጥነት ተላላፊ የሆነውን ዴልታ የሚባለውን ኮሮና ቫይረስ ለመግታት በርከት ያሉ አዳዲስ ገደቦችን አውጀዋል። ይሄ የኮሮና ቫይረስ ዝርያ እጅግ በጣም አደገኛ በሆነ ፍጥነት እየተዛመተ ነው። በአንድ ጊዜ ብዙ ሰው ሊታመምና ሕክምና ሊያስፈልገው ይችላል። ስለዚህ

ከፍተኛ ጥንቃቄ ማድረግ እንደሚያስፈልግ አሳስባለሁ ብለዋል ፕሬዚደንቱ። ህዝባዊ ስብሰባ መከልከሉን፣ ትምህርት ቤቶች መዘጋታቸውን፣ የአልኮል መጠጥ መሸጥና ምግብ ቤቶች ውስጥ ተቀምጦ መመገብ እንደሚከለከልና ይህን ደንብ በሚጥሱ ላይ ከባድ ቅጣት እንደሚጣል ፕሬዚደንቱ አስታውቀዋል። ከዚህም በተጨማሪ ጆሃንስበርግና ፕሪቶሪያ ከተሞች ወደሚገኙባት ጓቴንግ ክፍለ ግዛት

ለመዝናናት መጓዝ ለ14 ቀናት ክልክል ተደርጓል። ከአፍሪካ ሀገሮች መካከል ከሁሉም በከበደ ሁኔታ በኮቪድ-19 በተጠቃችው በደቡብ አፍሪካ በአሁኑ ወቅት ከ1.9 ሚሊዮን በላይ በቫይረሱ የተያዙ ሰዎች ያሉ ሲሆን ከትናንት በስቲያ ቅዳሜ ብቻ ከ18 ሺህ በላይ ትናንት 15 ሺህ አዲስ ተያዦች መመዝገባቸውን የሀገሪቱ የተላላፊ በሽታዎች ተቋም አስታውቋል።

እስካሁን በደቡብ አፍሪካ በኮቪድ ምክንያት 59900 ሰዎች ለህልፈት መዳረጋቸውንም ነው የተቋሙ መረጃ የሚያመለክተው። እጅግ የከበደ የኮቪድ ስርጭት ማዕበል ውስጥ ነን። አሁን እንደምናየው ከሆነ የአሁኑ ካለፉት ከሁለቱ የሚብስ ነው ሲሉ አስጠንቅቀዋል። ፕሬዝደንቱ ትናንት በብሔራዊ ቴሌቪዥኑ ባደረጉት ንግግር

ዴልታ የተባለው የኮሮና ቫይረስ ዝርያ በአሁኑ ጊዜ ከዘጠኙ የሀገሪቱ ግዛቶች አምስቱ ውስጥ እንደታየ ነው ያስታወቁት። በዚህ እንዳለ ለኮሮና ቫይረስ ከተጋለጡት የብሪታንያው ጄኔራል ኒክ ካርተር ጋር ባለፈው ሳምንት በአንድ ስብሰባ ላይ አብረው የተቀመጡ በርካታ የሀገሪቱ ከፍተኛ የመከላከያ ባለስልጣናት ራሳቸውን ለይተው መቀመጣቸው ተዘግበዋል።

አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። ዛሬ ሰኞ ሰኔ 21 2013 ዓ ም

የምሽቱ አስተናጋጅ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአዱ ራዲዮ 943 እና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አቢይ ርእስ በጀኔራል ሰዓረ መኮንን የሚጠየቀው ገዳያቸው አስር አለቃ መሳፍን ጥጋቡ

በዕድሜ ልክ ጽኑ ስርዓት ተቀጣ። አስር አለቃ መሳፍንት በዕድሜ ልክ ስርዓት እንዲቀጣ የወሰነው የፌዴራሉ ከፍተኛ ፍርድ ቤት ሶስተኛ የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ችሎት ነው። ይሁንና ቅጣቱ እንደ ከበደ የሚገልጹ ተከሳሽም ይሁን በሞት መቀጣት ነበረበት የሚሉ የከሳሽ ወገኖች የፍርድ ቤቱን ውሳኔ አለመቀበላቸው ነው የተገለጸው። ሁለቱም አካላት የፌዴራሉን ጠቅላይ ፍርድ ቤት ይግባኝ እንደሚጠይቁ ለአሜሪካ ድምፅ ገልጠዋል።

ኬኔዲ አባተ ዝርዝሩን ይዞዋል።

ሰኔ 15 2011 ዓ ም ከምሽቱ 3 ሰዓት ላይ የቀድሞውን የሀገር መከላከያ ሰራዊት ጠቅላይ ታማዦር ሹም ጄኔራል ሰአረ መኮንንና አብረዋቸው የነበሩትን ጓደኛቸውን ሜጀር ጄኔራል ገዛኢ አበራን በመግደል ወንጀል በጠቅላይ ዓቃቢ ሕግ ሲከሰስ የቆየው የ10 አለቃ መሳፍንት ጥጋቡ መኮንን በእድሜ ልክ ጽኑ እስራት እንዲቀጣ ተወስኗል። የቅጣት ውሳኔውን ያሳለፈው የፌዴራል ከፍተኛ ፍርድ ቤት ሶስተኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት ነው።

you <laughs>

አስር አለቃ መሳፍንት ጥጋቡ በግንቦት ወር 2011 ዓ ም ወደ ጎንደር ከተማ በማቅናት ጠቅላይ አቃቤ ሕግ የግድያ ወንጀሉ ጠንሳሽ እንደሆኑ በክሱ ከጠቀሳቸው ከብሪጋዴር ጀኔራል አሳምነው ጽጌ ጋር ተገናኝቶ ተልእኮ ስለመቀበሉ ክሱ ያስረዳል። እናም ሰኔ 15 2011 ዓ ም የአማራ ክልል ርዕሰ መስተዳድር የነበሩት ዶክተር አምባቸው መኮንንና ሌሎች ሁለት የክልሉ ከፍተኛ አመራሮች ላይ በብሪጋዴር ጀኔራል አሳምነው ጽጌ በተመራ ቡድን በባህር ዳር ከተማ የተፈጸ

ን ግድያ ተከትሎ አስር አለቃ መሳፍንት በተሰጠው ተልዕኮ መሰረት ጠቅላይ ኤታማዦር ሹም ጀኔራል ሰዓረ መኮንንና ጓደኛቸው ብሪጋዴር ጀኔራል ገዛኢ አበራን በሽጉጥ ገድሏል ተብሎ መከሰሱ ይታወቃል። ጉዳዩን በመመርመር ግንቦት 27 2013 ዓ ም በዋለው ችሎት የጥፋተኝነት ውሳኔ የሰጠው ፍርድ ቤቱ ዛሬ ሰኔ 21 2013 ዓ ም በዕድሜ ልክ እንዲታሰር በማለት የመጨረሻ ውሳኔውን አሳልፏል። ከአስር አለቃ መሳፍንት ጠበቆች አንዱ የሆኑት

ጠበቃ ቃለ ክርስቶስ ጌትነት ታዲያ በተከሳሽ ወገን በዛሬው ችሎት ላይ አራት የቅጣት ማቅለያዎች መቅረባቸውን ገልጸው የቅጣት ማቅለያዎቹን የተቀበለው ፍርድ ቤቱ የሰጠው ውሳኔ ተገቢ እንዳልሆነ ተናግረዋል። አቃቤ ሕግ ተከሳሹ ላይ የሞት ፍርድ እንዲፈረ ነበር የጠየቀው እኛ ግን የወንጀል ሕግን መሰረት አድርገን መሟላት ያለባቸው አንድ ሰው ላይ የሞት ፍርድ ለመፍረድ አንድ ወንጀለኛ ላይ መሟላት ያለባቸው ነገሮች ውስጥ ምንም ማቅለያ ካልተገኘለት ነው ለሚል

የወንጀል ህጉን መሰረት አድርገን የክርክር አቅርበን ነበር። እንዲሁም አራት የተለያዩ የቅጣት ማቅለያዎች አቅርበን ነበር። እነዚሁም ተከሳሽ የቤተሰብ አስተዳዳሪ መሆኑን፣ ከዚህ በፊት ምንም አይነት የወንጀል ሪከርድ ያልቀረበበት መሆኑ፣ ከድርጊቱ በኋላ ያለበትኝ የጤናውን ሁኔታ እንዲሁም በሀገር መከላከያ ሰራዊት ውስጥ ህዝብንና መንግስትን ሀገርን በማገልገል የከፈለውን ከግምት አስገብቶ አራት ማቅለያዎች እንዲቀርብ ነው ያቀረብ ነው

እኛ ባቀረብነው የቅጣት ማቅለያ መሰረት ሆኖ ሊቀጣ የሚችል የነበረው ከአስራ አምስት አመት ከአስራ ስምንት አመት ባለው እርከን ውስጥ ነው የነበረው።

በሌላ በኩል ከሳሽ ጠቅላይ አቃቤ ሕግም በፍርድ ቤቱ ውሳኔ ቅሬታ እንደተሰማው አስታውቋል። በፌዴራል ጠቅላይ አቃቤ ሕግ የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክተር ጄኔራል ተመስገን ላጲሶ ለቪኦኤ እንደገለጹት በተከሳሽ ላይ ሶስት የቅጣት ማክበጃዎች የቀረቡ ሲሆን አስር አለቃ መሳፍንት የተከሰሰበት ወንጀል በሞት የሚያስቀጣ መሆኑን አንስተዋል። እኛ እንደ አቃቤ ሕግ የጠየቅነው የተከሰሰበት የወንጀል ድንጋጌ ሁለት አማራጮች ናቸው ያሉት የወንጀል ሕግ አንቀጽ ለ ሰላስ ስምንት ሁለት

ላይ አንደኛ እድሜ ልክ ነው። ሁለተኛ የሞት ቅጣት ነው። ከነዚህ ሁለት ቅጣቶች እኛ ሞትን ነው ፍርድ ቤት እንዲቀጣ ይጠየቅ ነው። ሞትን እንዲቀጣ ስንጠይቅ ሞት የሚያስቀጣ መስፈርቶችን አሟልቶ ስለተገኘ ይህም ማለት ተከሳሽ እጅግ አደገኛ የሚባል ስለመሆኑ እና ድርጊቱም እጅግ ከባድ የሚባል ስለመሆኑ በፍርድ ቤት በክርክር ሂደት በማስረጃ የተረጋገጠ ሀቅ ስለሆነ ይህንንም

ፍርድ ቤት አረጋግጦ ጥፋተኛ ነው ብሎ ብይን ስለሰጠው የሞት ቅጣት እንዲቀጣ ብለን ፍርድ ቤትን ጠይቀናል። ከባድነቱን ከመግለጽና ከማቅረብ ባለፈም ሶስት የቅጣት ማክበጫዎችን አቅርበናል። አንደኛው ተከሳሽ ወንጀሉን ያደረገው የተጣለበትን እምነት ወይም ኃላፍነት ያላግባብ በመገልገል ነው። ሁለተኛውም ከአማራ ክልል ላይ ይሄ ወንጀል እንዲፈጸም በሟች በሳምነው ጽጌ

የተሰጠውን ተሌኮኑ ተቀብሎ ያ ማለት በስልምነት ነው ወንጀል የተደረገው። ሶስተኛ ማክበጃ የነበረው እንድጠብቀው የተሰጠውን የበላይ ኃላፊው ላይ በበላዩ ላይ ስለሆነ ይህን ሶስተኛ ማክበጃ ነው። እነዚህን አቅርበን ነው የሞት ቅጣት ጠይቀን የነበረው። እንደ አጣቤ ተቋም

የፍርድ ቤቱ ውሳኔ ተገቢ እንዳልሆነ የገለጹት ሁለቱም አካላት ውሳኔውን እንደማይቀበሉ አስታውቀዋል። የተከሳሽ ጠበቃ ቃለ ክርስቶስ ጌትነት ጠቅላይ አቃቤ ሕግ የወንጀሉን ከባድነት በማስረዳት ውሳኔው ከቅጣት መመሪያ ውጭ እንዲሰጥ ፍርድ ቤቱን መጠየቁንና ፍርድ ቤቱም በዚሁ መሰረት ውሳኔ መስጠቱን በመቃወም ይግባኝ እንደሚያቀርቡ ነው የገለጹት። ውሳኔው ተገቢ ነው ብለን አናምንም። ጥፋተኝነቱን በሚመለከት ከዚህ በፊትም

እንዳቀረብ ነው የተከሰሰበት ድንጋጌ ማስረጃ ስማ የሚጠቅለው ብዙ ጠበታዎች ነው የነበሩ። እነሱ እንዲታረሙ ጥፋተኝነቱን መሰረት አድርጎ ያሉትን ኦልሬዲ ይግባኝም እያዘጋጀ ነው። ከዛ ውጭ ቅጣቱንም በሚመለከት ፍርድ ቤቱ በቅጣት አወሳሰብ መመሪያው ብሄድ ኖሮ ለተከሳሹ የሚጠቅም ነበረ።

ነገር ግን ይህኛውን ባለመከተል ቅጣት አወሳሰን መመሪያው ውጪ ነው ፍርድ ቤቱ ውሳኔውን የሰጠው፣ እና ይህም ምክንያቱ ተገቢ ነው ብለን አናስብም። አንደኛ መፈንቅለ መንግስት አይደለም እንጂ ነው እንኳን ቢባል የሕገ መንግስታዊ ስርዓቱን ለመጣን ነው ቢባል እንኳን ድርጊቱ በማቾች ሞት በኋላ የተቋረጠና የቀረ ስለሆነ የደረሰው ጉዳት አጠቃላይ ሁኔታው ሲታይ አሁን ባለው ስል የድሜልክ የሚያስወስን ነበር ብለን አናምንም።

ይህን ከግምት አስገብተን በዝባ ጊዜ ብለን ነው የምናስበው። በፌዴራል ጠቅላይ አቃቤ ህግ የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክተር ጄኔራል ተመስገን ላጲሶ የቅጣት መመሪያ ቁጥር ሁለት ሁለት ሺህ ስድስትን በመጥቀስ እርከንና ደረጃ ያልወጣላቸው የወንጀል ድርጊቶች በመመሪያው መሰረት ውሳኔ ቢሰጥባቸው ተመጣጣኝና አስተማሪ ካልሆኑ ከመመሪያው በመውጣት የቅጣት ውሳኔ እንደሚተላለፍ አንስተዋል።

በመሆኑም አስር አለቃ መሳፍን ፈጽሟል ለተባለው የወንጀል ድርጊት ፍርድ ቤቱ ከመመሪያው ወጣ ብሎ ውሳኔ ቢሰጥም፣ ውሳኔው ግን የሞት ቅጣት መሆን እንደነበረበት የሚያምነው አቃቤ ህግ ይግባኝ ይጠይቃል ብለዋል። ፍርድ ቤት የመረጠው አማራጭ ትክክል አይደለም፣ በሞት ነው ሊቀጣ ይገባ የነበረው የሚል አረዳድ እና እምነትን ያለን፣ በዚህም መሰረት ይግባኝ የምናቀርብ ነው የሚሆነው ምክንያቱም በወንጀል ህጉ በመቶ አስራ ሰባትም ጭምር

ፍርድ ቤቱ ሞትን ላለመቅጣት የተጠቀመበት ድንጋጌም ጭምር ሞት የሚቀጣው አንድ ሰው በሞት የሚቀጣው ምን ምን ስኖር ነው የሚለውን በግልጽ ነው የሚያስቀምጠው። ከእነዚህ ውስጥ እጅግ በጣም ከባድ ወንጀሉ የተፈጸመ ወንጀል ፍጻሜ ያገኘ ከሆነ፣ እጅግ በጣም ከባድ ከሆነ፣ ወንጀለኛው በተለይ አደገኛ ከሆነ የሚሉ ነገሮች አሉ። በተከሳሽ ላይ ያቀረብነው ክስ እና ማስረጃዎቻችን በአግባቡ ይህንን ስላረጋገጡ አቃቤ ተቋም የጠየቀውን ነው ሊወሰን ይገባ የነበረው የሚል

እንደ ጠቅላይ አቃቤ ሕግ ክስ ወንጀሉ ህገ መንግስታዊ ስርዓቱን በኃይል ለመናድና መፈንቅለ መንግስት ለመፈጸም ታስቦ የተከናወነ ነው። የመፈንቅለ መንግስት ጥንስሱ በአማራ ክልል ስለመጀመሩም የሚገልጸው አቃቤ ሕግ የክልሉን ከፍተኛ አመራሮች ቀጥሎም የሀገር መከላከያ ሰራዊት አመራሮችን በመግደልና ሰራዊቱን በመበተን ስልጣን ለመያዝ በብሪጋዴር ጄኔራል አሳምነው ጽጌ መሪነት ድርጊቱ ስለመፈጸሙ በክሱ አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ።

አዲስ አበባ ኬኔዲ አባትን ለግሩም ዘገባው አመሰግናለሁ። አድማጮች ተከታዩ የመጽሔት ርዕስ ደግሞ ወደ ቤንሻንጉል ይወስደናል። ከ50 ሺህ በላይ ተፈናቃዮች ወደ መተከል ዞን ተመልሰዋል ሲል የቤንሻንጉል ጉሙዝ አደጋ ስጋት አመራር ኮሚሽን አስታወቀ። የኮሚሽኑ ኮሚሽነር አቶ ታረቀኝ

ታሲሳ እንዳሉት ተፈናቃዮች የተመለሱት የጸጥታው ሁኔታ በመሻሻሉ ነው። በክልሉ 360 ሺህ በላይ የሚሆኑ ዜጎች ከቀያቸው ተፈናቅለው በሚቀርብላቸው ድጋፍ የሚኖሩ መሆናቸውንም አቶ ታረቀኝ ጨምረው ገልጠዋል። ኮር መልካ ዝርዝሩን ይዟል።

የቤኒሻንጉል ጉሙዝ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ታረቀኝ ታሲሳ ከመተከል ዞን በ2012 ዓ ም ሐምሌ ወር ውስጥ በጸጥታ ምክንያት ተፈናቅለው ከነበሩ መካከል አብዛኛዎቹ ተመልሰዋል ሲሉ ገልጸዋል። እነዚህ ተፈናቃዮች ሰፍረው ከነበረበት አማራ ክልል ወደ መተከል እንዲመለሱ የተደረገበትን ምክንያትም ኮሚሽነሩ አስረድተዋል። ከሁለት ሺህ አስራ ሁለት ጀምሮ ለሁለት ዓመታት እና ከዛ በላይ ጊዜ ከሚያ ክልል ከመተከል ዞን

ስድስቱም ወረዳ ማለት ነው። ወደ አማራ ክልል ራንችና ሳግኒ የሚባሉ ቦታዎች ላይ ተፈናቅለው እንደነበሩ ሲንገልጽ ነው የነበረው። እነዚህን ለማስመለስ ብዙ ጊዜ ጥረቶች ሲደረጉ ነው የነበረው። ብዙ ጊዜ አልተሳቁም ነበረ። ይህም እንደሚታወቀው በጸጥታ ምክንያት ነው። አሁን ጸጥታው ስለተሻሻለና ማሻሻል እያሳየ ስለሆነ እነዚህን ዜጎች ወደ ቀያቸው ወደ አካባቢያቸው እንዲመለሱ ነው የተወሰነው። በተወሰነው መሰረት ሀምሳ ሺህ ሶስት መቶ ሀምሳ አካባቢ የሚሆኑት ወደ አካባቢያቸው ወይም ወደ መተከል

ዞን ስድስቱ ወረዳዎች ላይ የተመለሱበት መሆኑም ነው ማለት ነው። ወደዚህ ለማስመጣት ብዙ ጊዜ ተሞክሮ ነበር፣ ተሳካም ነበር። አሁን መሳካቱን እንደ ትልቅ ውጤት ነው እያየን ያለ ነው። ስናመጣቸውም አካባቢያቸውን ያማከለ ላይ እያሰፈርን ያለነው። አቶ ታረቀኝ ተፈናቃዮቹ በመጠለያ ጣቢያ እንዲቆዩ መደረጋቸውን ጠቁመው ተፈናቃዮቹ ወደ ቤታቸው አለመግባታቸውን በተመለከተም ያሉታላቸው

ወደ ቤታቸው ወደ እያንዳንዳቸው ቤት ለምን አልገቡም? ለምለው አሁንም ስራዎች የቀርበዋል። እዛ ከሚሆኑ ግን አካባቢያቸው ላይ ሆኑ ለመሆኑ ስራቸውንም መስራት ማሳቸውንም መስራት የሚችሉበት

ማስፋፋ አስራት መስራት እንዲችሉ ተደርጎ ለጊዜው ለጊዜ የተቀመጡት ለስንት ጊዜ ይቀመጣሉ የምለው አምስት ቀንም አስር ቀንም ብዙ ቀንም ሊሆን ይችላለንን። የጸጥታ ሁኔታ ስረጋጋ ሰዎች አካባቢያቸውን ፈትሾ የሰላም ሁኔታ የመጨረሻ ማሻሻል ካሳየ ሰዎች በራሳቸው መመለስ ይችላሉ ተብሎ ስለተገመተ፣ ለጊዜው ግን አንድ ቦታ ነው ማዕከል አድርገን እያስቀመጥናቸው። ኮሚሽነሩ ወቅቱ ክረምት ከመሆኑ ጋር ተያይዞ

በመንገድ መሰረተ ልማት ችግር ሳቢያ ተፈናቃዮቹ ለምግብ እጥረት እንዳይጋለጡ የሶስት ወር ምግብ በአንድ ጊዜ ደርሶ በአቅራቢያቸው እንዲያገኙ እየተሰራ ነው ብለዋል። የጤናና ሌሎችም መሰረታዊ አገልግሎቶችን ለተፈናቃዮች ተደራሽ ለማድረግ ሰርተናል ያሉትን አቶ ታረቀኝ አብራርተዋል። ጥታውን ብቻ አይደለም የልማቱን ስራ፣ የጤናውን፣ የውሃውን፣ የሁሉንም ነገር አስፈላጊ ነገሮችን

የሚከታተል እና የሚቆጣጠር አቅጣጫን የሚሰጥ እና በዚህ ላይ እየሰራ ያለ ነው ኮማንድ ፖስት። ስለዚህ ሁሉም በዚህ ስር ስለሆነ የጤና ሁኔታ በጥሩ ሁኔታ በክላስተር ነው የሚመራ። አንድ እንደ ክልል ምግብና ምግብነት የመሳሰሉትን በተመለከተ ድጋፎች በጥሩ ሁኔታ ነው እየተሰጠ ያለው። በቂ የሚባለው ነገር እንኳን አለ ባንል፣ እንደ አንድ ተፈናቃይ ግን አስፈላጊ ነገሮች እየማሉ ናቸው። የምለውም ነገር ለመጨመር ተፈናቃዮቹ መተከል ዞን ሙሉ በሙሉ ሰላም

ሲሆን ወደ ቤታቸው ይመለሳሉ ሲሉ የተናገሩት አቶ ታረቀኝ እስከዛም ባሉበት መጠለያ አካባቢ ይሰራሉ ያሉትን ገልጸዋል። ካምፖቹ ይጠበቃሉ፣ የምግብ ሁኔታ ክትትል ይደረገል። ተፈናቃይም እዚ አካባቢ ላይ ስራ መስራት አለበት። አስፈላጊ ይሄ የግብርና ማቴሪያሎች ይሟላላቸዋል። እዚ አካባቢ የልማትን ስራም እንዲሰሩ ተደርጎ ከዚህ ጎን

ለጎን ተያይዞ ደግሞ የጸጥታን ስራ ዴይሊ ይሰራል ማለት ነው። ወደ መተከል ዞን መመለሳቸው ከተጠቆመው ተፈናቃዮች መካከል በስልክ ለማናገር ያደረግኩት ጥረት ለአሁኑ አልተሳካም። የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነሩ አቶ ታረቀኝ ታሲሳ በክልሉ በተፈጥሮ ማለትም በጎርፍና ሌሎች ምክንያቶች እንዲሁም በፀጥታ ምክንያት ከቤት ንብረታቸው ተፈናቅለው የነበሩ ከሶስት መቶ ስልሳ ሺህ በላይ ሰዎች በድጋፍ ይኖራሉ ብለዋል። በቤኒሻን ጉልጉሙዝ ክልል ባለፉት ሁለት ዓመታት ውስጥ በታጣቂዎች

ጥቃት ብዙ ሲቪሎች መገደላቸውንና በመቶ ሺዎች የሚቆጠሩ መፈናቀላቸው ሲዘገብ ቆይቷል። ለአሜሪካ ድምፅ ናኮር መልካ ካምቦ። ናኮርን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ የመጽሔት ሮች ደግሞ ወዲህ ወደ ዋሽንግተን እንመለሳለን። መንገዶችን ድልድዮችንና ሌሎች ስራዎችን መልሶ ለመገንባት

የሚያስችለው በሁለቱ የዩናይት ስቴትስ ዋና ዋና ፓርቲዎች ድጋፍ ያገኘው የፕሬዚዳንት ጆ ባይደን አስተዳደር የአንድ ነጥብ ሁለት ትሪሊዮን ዶላር የመሠረተ ልማት እቅዱ በዚህ ሳምንት ወሳኝ ፈተና ገጥሞታል። የሚሸል ኩዌንስን ይህን ዝርዝር ዘገባ ሀብታሙ ስዩም ያሰማናል።

አሁን ከባዱ ምዕራፍ ደርሷል። ብዙም ያልጠናው በፕሬዚደንት ጆ ባይደን እና ከሁለቱ አውራ ፓርቲዎች የተውጣጡ የሕዝብ እንደራሴዎች መካከል የተደረሰው ስምምነት ይጸድቅ ዘንድ በሁለቱም ፓርቲዎች ውስጥ የሚገኙ ሕግ አውጪዎች ከአሁኑ የላቀ ድጋፍ ሊሰጡት በእጅጉ አስፈላጊ ነው። ያልተረጋገጠው ነገር ውሱኑ የጋራ እቅድ በስራ ላይ ይውላል ወይንስ ሌላ ልዩነቶችን የሚያሰፋ ከነባሩ እቅድ አስፍቶ የሚጠይቅ በዲሞክራቶች የሚደገፍ ረቂቅ በኮንግረሱ በኩል ያልፋል የሚለው ነው።

የጋራ ስምምነቱ በቀጣይ ስምንት ዓመታት ውስጥ 1.2 ትሪሊየን ዶላር በመንገድ ድልድይ፣ የባቡር ሐዲድ፣ የህዝብ ማጓጓዣ እንዲሁም አየር ማረፊያዎች ግንባታ ላይ ከዚህ በተጨማሪ ደግሞ የኃይል ማሰራጫ ማሻሻያዎችና የብሮድባንድ ኢንተርኔት ሽፋን ማስፋፋያዎች ላይ እንዲውል አቅዷል። እነዚህን ግንባታዎች ለማከናወን ከኮቪድ-19 ወረርሽኝ ድጋፍ የተረፈውን ገንዘብና ሌሎች መላዎችን ለመጠቀምም ታስበዋል።

ቅዳሜ ዕለት ባይደን የሰብአዊ መሠረተ ልማት በመባል ከሚጠራው አረጋውያንን ትምህርትና የህፃናትን እንክብካቤ የመሳሰሉትን አገልግሎቶች ለመገንባት ካለመው ዕቅድ ጋር አያይዘው ሊያቀርቡት ከነበረው ሌላኛ ዕቅድ ማፈግፈጋቸውን አሳይተዋል። የስድስት ትሪሊየን ዶላሩ እቅድ በባለጸጎች ላይ ቀረጥ መጨመርን ያጠቃልላል። አንዳንድ የዲሞክራቲክ ፓርቲው መሪዎች

መጠኑ ዝቅ ባለው የአሁኑ የጋራ ስምምነት ደስተኞች አለመሆናቸውንም ተናግረዋል። ሴናተር ኤልዛቤት ዋረን በኤቢሲ ቴሌቪዥን ላይ ቀርበው ይህንም ብለዋል።

እኔ ለትንንሽ ቅንጥብጣቢዎች ድምፄን አልሰጥም። የመሰረተ ልማት ግንባታ እቅዱ የህፃናት እንክብካቤን የአረንጓዴ ወይም የንጹህ ኢነርጂን ሀሳብ ሳያካትት ሊያስቀር አይገባውም። ቢሊዮነሮች ግብሬ መክፈላቸውን አስፈላጊነትም ሳያካትት ሊቀር አይገባውም። ሲጠናቀቅ እቅዱ አንድ በመሆኑ እነዚህ ሁሉ መካተት አለባቸው።

እኩል ቁጥር ያላቸው የዲሞክራቲክና ሪፐብሊካን ፓርቲ ተወካዮችን ባካተተው ሴኔት ውስጥ የሚደረግን ውሳኔ ማዘግየት ሂደት ለመቋቋም ስልሳ ድምፆች ያስፈልጋሉ። የጋራ ቡድኑ አባል የሆኑት ዲሞክራቱ ሴናተር ጆ ማንቺን ትልልቅ መሠረተ ልማቶችን በተመለከተ ለመስራት ጊዜው ወደፊት ይመጣል ባይ ናቸው። ሁለት ደረጃዎች እንዳሉትና እነሱንም እያከናወን እንዳለን የማምነው

አሁን በመጀመሪያው ደረጃ ላይ ነው የሰራ ነው። በሁለተኛው ደረጃ ላይ ደግሞ እንሰራለን። አሳሳቢ ፍላጎቶች እንዳሉ እንረዳለን ያሉት በስምምነቱ ላይ እንዲሁ የሰሩት ሪፐብሊካኑ ሴናተር ሮብ ፓርትመን በበኩላቸው አነስ ያለው የመሠረተ ልማት መርሃ ግብር አንዳች ስራ ለመስራት መልካም ዕድል እንደሆነ ይጠቁማሉ።

ሰዎች የሆነ ነገር እንዲሰራላቸው እኛን እየጠበቁ ነው። በተለይ ደግሞ መሰረተ ልማትም በተመለከተ በአጠቃላይ ግን የሚፈልጉት በጋራ እንድንሰራና ትልልቅ ችግሮችን እንድንፈታ ነው ብለዋል። ዋይት ሃውስም ሆነ የዲሞክራቲክ ፓርቲ አመራሮች ሁለቱም ማዕቀፎች በሃምሌወር ይጸድቃሉ ብለው ተስፋ አድርገዋል። ሀብታሙ ስዩምን ለዘገባው አመሰግናለሁ። አድማጮች አሁን ምርጫ

ስድስተኛውን አገራዊ ምርጫ ወደ ተመለከተ ዘገባ ነው የምንሻገረው። ባለፈው ሳምንት በተካሄደው ስድስተኛው ብሔራዊ ምርጫ የተሳተፉ በአማራ ክልል የተሳተፉ 19 ፓርቲዎች የምርጫውን ሂደት አስመልክቶ ያቀረቡትን ይመለከታል። አስቴር ምስጋናው ተከታዩን ከባህር ዳር አድርሳናለች።

በአማራ ክልል አስራ ዘጠኝ የፖለቲካ ፓርቲዎች ይንቀሳቀሳሉ። ፓርቲዎቹ የጋራ ምክር ቤትም አቋቁመዋል። ባለፈው ሳምንት በተካሄደው ሀገራዊ ምርጫ ደግሞ አስራ ስምንቱ ተሳትፈዋል። በክልሉ የተካሄደው ምርጫ

ሁሉም የፖለቲካ ኃይሎች በነፃነት የተንቀሳቀሱበት እንደነበር ፓርቲዎቹ አስረድተዋል። በምርጫው ሂደት የተስተዋሉ ችግሮች ቢኖሩም በህዝብ ተሳትፎ በሰላም መጠናቀቁንም የአማራ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ተስፋውን አለምነህ ዛሬ ለአሜሪካ ድምፅ ተናግረዋል።

የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫውን ውጤት በይፋ እስከሚገልጽ ድረስ በትዕግስት ሁሉም የፖለቲካ ፓርቲዎች የሚጠብቁ መሆኑን ገልጸው የምርጫውን ውጤት በጸጋ እንደሚቀበሉ እና ያላቸውን ቅሬታም በህግ አግባብ ብቻ ለመፍታት እንደሚንቀሳቀሱ አቶ ተስፋውን ገልጸዋል። እንግዲህ የጋራ ምክር ቤቱ ምርጫ ሰላማዊ ነው ብሎ ነው ያሰበው። በሰላም መጠናቀቁትን በከፍተኛ አድናቆት ገልጿል። ያ ማለት ከችግሮች የጸዱ ናቸው የሚል እምነት የለም።

ችግሮች አሉ በችግሮች ውስጥ ነው ያለፈው ነገር ግን እነኛን ችግሮች እንዴት እንፈታለን ነው በህግ አግባብና በህግ አግባብ ሌሎችም ወደፊትም ችግሮች አይኖሩም ማለት አይቻልም ሊኖሩ ይችላሉ ነገር ግን ካለው ከተመዘገበው ሰላም ትልቅ ድል ስለሆነ ከዚህ ሰላም ማስቀጠል የጋራ ጉዳይ ስለሆነ ሰላም ሲኖር ነው ልንነጋገር የምንችለው የሰላም ጉዳይ ላይ በጋራ መስራት እንዳለብን ተነጋግረናል

በዚህ ውጤት ውስጥ አሸናፊም ተሸናፊም ይኖራል። ችግሮችም አሉ እነኛ ችግሮችም ልንፈታቸው የምንችል ኦንዘ ቴብል እንደሆነ ነው እየተነጋገርን ያለ ነው። ችግሮችን ህጋዊ መስመር በማስያዝ አሁን በምርጫው ዕለት የተከሰቱን መጠነኛ ችግሮች አሉ። በአንጻራዊነት ጥሩ ነው፣ ሰላም ነው ብለን አድንቀናል። ነገር ግን ወደፊትም በምርጫ ውጤት መቀበልና ለመቀበል ላይ ችግር እንዳይኖር ህጋዊ አካልን መቀበል እንዳለብን ገልጸን ችግሮች ካሉ ግን

በህጋዊ እንድንሄድ ተነጋግረናል። ስለዚህ በዚህ በኩል እንፈታለን የሚል እምነት ያለን። በሰላም ጉዳይ ላይ ሁሉም የፖለቲካ ፓርቲዎች በጋራ ለመስራት ስምምነት ላይ መድረሳቸውንም የጋራ ምክር ቤቱ አስታውቋል። በምርጫው ሂደት የተፈጠሩ ክስተቶችን የሚያጠና አምስት አባላት ያሉት ኮሚቴ የተቋቋመ ሲሆን በቀጣይ ለሚካሄድ መድረክ ለሚይዙ አቋም መነሻ እንደሚደረግና ትምህርት የሚወሰድበት መሆኑን መግባባት ላይ ተደርሷል። ምክር ቤቱ ሰሞኑን ባካሄደው ስብሰባ አምስት የአቋም መግለጫዎችን እንደወጣ

ሰብሳቢው ገልጸዋል። ከአማራ ክልል ተመርጠው የፌዴራል ፓርላማ የሚገቡ የህዝብ ተወካዮች አንድ መቶ ሰላሳ ስምንት ናቸው። ባለፈው ሰኞ በተካሄደው ምርጫ ከነዚህ የፌዴራል ፓርላማ መቀመጫዎች ማን ስንት እንዳሸነፈ እስካሁን በይፋ የተገለጸ ውጤት የለም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።

አስቴር ምስጋናውን ለዘገባዋ እናመሰግናለን። አድማጮች ቀደም ብለን በመግቢያችን ጠቆም ያደረግነውም በዜናውም የሰማነውን ወቅታዊ ርዕስ ነው ማሰማችሁ። የኢትዮጵያ መንግስት ትግራይ ውስጥ የተጠናጠል ያለምንም ቅድመ ሁኔታ ተኩስ አቁም አውጇል። በሌላ በኩልም ህወሓት መቀሌ መግባቱንና ከተማይቱን መቆጣጠሩን ማምሻውን ልሳኑ በሆነው ራዲዮ ድምፀ ውሳኔ ተናግረዋል። የኢትዮጵያ መንግስት ማምሻውን ባወጣው በዚህ መግለጫ የትግራይ ክልልን ችግር በዘላቂነት ለመፍታት በኢትዮጵያውያንና በኢትዮጵያ

ወዳጆች ሲቀርቡ የነበሩ የመፍትሄ ሀሳቦችን ሲያጤን መቆየቱን እና የትግራይ ጊዜያዊ አስተዳደር በተከታታይ ያቀረበው ጥያቄ ከተለያየ አቅጣጫ መመልከቱን ጠቁሞ የጊዜያዊ አስተዳደሩን ጥያቄ በአዎንታዊነት መቀበሉን አስታውቋል።

ጥያቄው ከመቅረቡ በፊት በተለያየ ጊዜ ከክልሉ ተወላጆች ከሀገር ሽማግሌዎችና ከሃይማኖት አባቶች ጋር ውይይት የተደረገበት መሆኑን መግለጫው አመልክቶ በስድስተኛው ሀገራዊ ምርጫ የኢትዮጵያ ሕዝብና ተፎካካሪ ፓርቲዎች ከመቼውም በላይ ለሀገራችን ሰላም የሰጡትን ልዩ ትኩረት ከግምት ውስጥ አስገብተዋል ነው ያለው። ባለፈው ዓመት የአንበጣ መንጋ በስፋት ያጠቃው ክልል መሆኑና የግብርና ሰብል ምርት በበቂ ሁኔታ አለማግኘቱን ያስታወሰው የኢትዮጵያ መንግስት መግለጫ ይህንን ክረምት ያለ እርሻ ስራ

የሚያሳልፍ ከሆነ ለገበሬው በእንቅርት ላይ ጆሮ ደግፍ እንደሚሆንበትም አመልክቷል። መግለጫው በተጨማሪ በዘረዘራቸው ሌሎች ምክንያቶች ይህ የእርሻ ወቅት እስኪጠናቀቅ ድረስ የሚቆይ ያለ ቅድመ ሁኔታ በሰብአዊነት ላይ የተመሰረተና በተናጠለ የተኩስ አቁም ከዛሬ ከሰኔ 21 2013 ጀምሮ መንግስት ማወጁን አስታውቋል።

ሁሉም የፌዴራልና የክልል ሲቪልና ወታደራዊ ተቋማትም ከመንግስት በሚሰጣቸው ዝርዝር አፈጻጸም መሰረት ይህን የተኩስ አቁም እንዲያከብሩና እንዲያስከብሩ መታዘዛቸውንም መግለጫው አክሎ አመልክቷል። አድማጮች የምትከታተሉት በ22፣ በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው።

የስቱዲዮ ሰዓታችን አሁን ከምሽት ሶስት ሰዓት ከ ሰላሳ ስድስት መሆኑን ያመለክታል። ወደ ሁለተኛው ክፍል ቀዳሚ ዝግጅት እንውሰዳችሁ።

ባለፈው ሳምንት የተካሄደውን ስድስተኛውን የኢትዮጵያ ብሔራዊ ምርጫ ሂደት ተከታትሎ ለመዘገብ ወደ ኢትዮጵያ ያመራው ባልደረባችን ደረጀ ደስታ ከምርጫው ማግስት በተለያዩ የኢትዮጵያ አካባቢዎች ተዘዋውሮ በየአካባቢው ያለውን ሁኔታ በመዘገብ ላይ ይገኛል። ሰሞኑን ወደ ሁመራና ማይካድራ እንዲሁም አካባቢው የተጓዘው ደረጀ ለምሽቱም በየአካባቢዎቹ ተዘዋውሮ የተመለከተውን ሊያደርሰን በስልክ አግኝተነዋል። ደረጀ ሰላም እንደምናመሸህ። ጉዞስ እንዴት ነበር?

እንደምን አመሸህ አሉላ፣ እንደምን አለህ? ጉዞው እንግዲህ ተጫጫን፣ እየሄድን ነው፣ ደህና ነው።

በአጭር ጊዜ ውስጥ በርካታ ቦታዎች መዘዋወር ነበረብህ። በስልክ ቀጥታ ስንነጋገር ይሄ የመጀመሪያው ነው። በእርግጥ የምርጫውን ሂደት የሚያሳዩ ወቅታዊ የሆነ ዘገባዎችን በየሰዓቱ ካለህበት ቦታ ታደርሰን ነበር። አሁን እንግዲህ ቀደም ብዬ በመግቢያ እንዳስተዋወቅኩት የሰሞኑን ውሎህ ማይካድራና ሁመራ አካባቢ ነበር። እስኪ ደረጀ፣ ይሄ ጦርነት የተካሄደበት ብዙዎች የተገደሉበትና እልቂት የደረሰበት አካባቢ መሆኑ በተደጋጋሚ ተዘግቧል። የአዋሳው ዘጋቢያችን ዮናታን ዘብዲዮስም

በጊዜ ወደ አካባቢው ተጉዞ ዘግቦ ነበር። አሁን ያለው ሁኔታ ምን ይመስላል? የምታየው የጸጥታ ሁኔታ ምን ይመስላል? ተረጋግቷል? ስለ እሱ በምትነግረን ብንጀምር። እንግዲህ አሉላ፣ ያው እንደምታውቀው ወደ ኢትዮጵያ የመጣሁት በዚህ በምርጫውና በምርጫው ሂደት ውስጥ ያሉትና በምርጫ ሂደት ውስጥ የሌሉ ሰዎች

በምን ሁኔታ ላይ እንዳሉ ለመከታተል ነው። በዚያ መሰረት አሁን እንግዲህ ሁመራ እና ዳንሻ፣ ማይካድራ አካባቢዎች ነው ተዛሬ የተመለከትኩት። በእነዚህ አካባቢዎች የጸጥታው ሁኔታ ደና ይመስላል እኔ እንዳየሁት። እንግዲህ ስንጓዝ ምንም ከጎንደር ወደዛ መጥተን ነው ታ ነው እና ምንም ችግር አላ አላስተዋልንም በዛም ደግሞ የጸጥታ ኃላፊዎችንም

ወደፊት በስፋት አቀርበዋለሁ። አነጋግረናል በአካባቢ ያሉት የጸጥታ ኃላፊዎች። በዚያ መሰረት እንግዲህ ምንም ችግር እንደሌለ ነው እየተነገረኝ እና ነዋሪዎችንም አነጋግሬያለሁ። ያ ማለት ያው ስጋት አይኖርም ማለት አይደለም። ስጋቱ አለ፣ ግን በጸጥታ ረገድ ምንም ችግር አላስተዋልኩም።

መልካም ደረጀ፣ አካባቢውን ተዘዋወረህ እንደ ተመለከትክ ገልጸህልናል። ምንም እንኳን በምርጫው ሳቢያ ስለ ምርጫው በሚል ብቻ ብትጓዝ፣ ዋና ጉዳይ ምርጫውን የተመለከተም ቢሆን ያሉ ነገሮችን የመመልከት እድል ይኖርሃልና፣ ምን አየ? ምን ገጠመ? ምን ተመለከት?

ምንድን ነው ያየሁት? በተለይ እነዚህ በተነሳው ግጭት ወይም ጦርነት ሳቢያ ስማቸው ጎልቶ ይጠራ የነበሩ አካባቢዎች እነ ሁመራ፣ ዳንሻ፣ ማይካድራ የተባሉ አካባቢዎች ተዘዋውሬ እየተመለከትኩት እንደየ አገሮቹ እንደየ ከተሞቹ የተለያየ ነው። ለምሳሌ ዳንሻ በጣም ወደ ሰላማዊ ወደ ቀድሞ ቦታ የተመለሰ ነው የሚመስለው። ማይካድራም ከዳንሻ በተሻለ ሁኔታ

የተረጋጋ ሰላማዊ እንቅስቃሴዎች ሲካሄዱ ተመልክቻለሁ። ሁመራ ግን ያየሁት ትንሽ የተለየ ነው። ሁመራ የሁመራ ከፊል ገጽታዋ በጣም ዝም ያለ ሆኖ ነው ያየሁት። ቤቶች ተዘጋግተዋል። በጅምር የነበሩ ህንጻዎች ነበሩ እንደቆሙ ይታያሉ። በጣም በጣም ሰፊ አካባቢን የያዙ እና እንግዲህ አዳዲስ ግንባታዎች የነበሩባቸው አካባቢዎች ናቸው ሁመራ ውስጥ እነዛ

ቀጥታ የሰፈነባቸው አንዳንድ እዛ አካባቢ ያሉት ውስጥ ቤቶቹ እንደተቆለፉ አንዳንዶቹም እንዲሁ እንደተከፈቱ ያሉ ዙትራ ተመልክቻለሁኝ። ከዛ ውጭ ነዋሪዎቹ እንደነገሩኝ የሆመራ ነዋሪዎች መደበኛ እንቅስቃሴ እንቅስቃሴያቻቸውን እየመሩ ይገኛሉ። ከዚያ ውጭ የመሰረተ ልማት ችግሮች እንዳሉ ለምሳሌ የመብራት የለም፣ ውሀ የለም፣ ሜትሮ ኔትወርክ ችግር እኔ እራሴ አሁን ለአንድ ለሁለት ለሶስት ቀን ምንም አይነት ግንኙነት

አልነበረኝም። እና ያን ያንን አስታውያለሁኝ። አስተዳደራዊ መዋቅሮችም ገና በደንብ አልተዘረጉም፣ ትምህርት ቤቶች አልተከፈቱም፣ የፍትህ ተቋማት ገና ናቸው እና አንዳንድ ብዙ ስራዎችን የሚጠይቁ ሁኔታዎች እያየሁ ነው።

በአንጻሩም ሁመራ ወጣ ብሎ ባሉ አካባቢዎች ላይ የሰፋፊ የእርሻ ቦታዎች አሉ። አንዳንድ የእርሻ ቦታዎች እንደገና ለመጀመር መሬቱን ሲያለሰልሱ፣ ለእርሻ ለሰብል ዝግጁ ሲያደርጉ ተመልክቻለሁ። ምክንያቱም የአካባቢ የሚታወቁ አብዛኞቹ ያነጋግርኳቸው በአካባቢ የሚኖሩት በንግድና አብዛኛው ደግሞ በግብርና ሙያ የሚተዳደሩ ናቸው።

መልካም ደረጀ። እንግዲህ እንደ ነገርከን በግጭት ውስጥ ተውጦ የነበረ በተለይ በሁመራ የተመለከትከው ገና በማገግም ላይ ያለ መሰረተ ልማት በሙሉ ተሟልቶ እንቅስቃሴ የሌለበት የስልክ መስመሮች፣ ሌሎችም ግንኙነቶች ያንሀል ሙሉ በሙሉ ያልተሟሉበት መሆኑን ገና ከግጭት ውስጥ በመውጣት ላይ ያለ አካባቢ መሆኑን ነው የጠቆምከው። ሌሎችስ እንደው ሊነገሩ የሚችሉ ከህብረተሰብ እንቅስቃሴ ጋር በአካባቢው ግጭት በነበረ ጊዜ

ሰዎች ከአንዱ ወደ ሌላው ቦታ እንዲሄዱ እንዲፈናቀሉ የተገደዱ ካሉ አሁን ምን ይመስላል? የሰዎችን እንቅስቃሴ በተመለከተ እንግዲህ

ሰዎችን ሁኔታ በተመለከተ በእግረ መንገዴ ወደ ማይካድራ ሄጄ የነበረ። ማይካድራ ያው ከሁመራ ወጣ ብላ ያለች ከተማ ናት። አንድ ሰላሳ ኪሎ ሜትር ይመስለኛል። እና እዛ በፊት ችግር የደረሰባቸው ሰዎች በተለይ አባቶቻቸውን ያጡ፣ ባሎቻቸውን ያጡ፣ ወንድሞቻቸውን ያጡ፣ ቤተሰቦቻቸውን ያጡትን ሰዎች ተዘዋውሬ አነጋግሬያለሁ። እነሱ አሁንም ችግር ላይ እንደሆኑ ብዙዎቹ በባለቤቶቻቸው ነበር የሚተዳደሩት ምንም መተዳደሪያ እንደሌላቸው እና

ችግር ላይ መኖራቸውን አሁንም እዛ መጥተው ያነጋገራቸውም ሆነ እርዳታ ሊያደርግላቸው የሞከረ አካል አለመኖሩን አጫውተውኛል። ቅድም ደግሞ እንዳልኩህ ሌሎች አካባቢውን ጥለው እንግዲህ ወደፊት የምናነጋግራቸው ሊሆን ይችላል፣ ቤታቸውን እንደ ዘጉ የወጡ የተሰደዱ ደግሞ በሌላኛው በኩል በሁመራ፣ በተለይ ሁመራ ከተማ ውስጥ እሱን ብዙ ያየሁት

እነሱም አሉ። ሌላ ለየት ያለ ያየሁት ነገር ባለፈው አንድ አስራ አምስት ቀን አስራ ስድስት ቀን ሆኗቸዋል እንደሚመስለኝ ከሱዳን ወደ ኢትዮጵያ የተመለሱ ማለት በዚህኛው ግጭት የተሰደዱ ሳይሆን ቀደም ሲል በተለያየ ሁኔታ ወደ ሱዳን ተሰደው የነበሩት ሰዎች ተመልሰው ወደ አካባቢያቸው እየገቡ መሆናቸውን

አግኝቼ ቃለ መጠይቅ አድርጌላቸዋለሁ። አስተባባሪዎቹንም እንዲሁ አነጋግሬአለና እነዚህ በተለይ የወልቃይት ጠገዴ፣ ጠለምት ነዋሪዎች የነበሩ ምንም ጥያቄ በማቅረባችን ቀደም ሲል በነበረው ሥርዓተ አስተዳደር በደል ደረሰብን፣ ሱዳን ስንከራተት የኖርን ነበር ያሉ ሰዎች ናቸው እነሱ

እነሱም አግኝቼ አነጋግሬ ያለሁ እና እነሱም እንዲሁ ከሱዳን በመንግስት አይደለም የመጡት እነዚህ ሰዎች እና እነዚህ ሰዎች በመንግስት አይደለም የመጡት፣ እንግዲህ በራሳቸው እና ውጭ ባሉ ኢትዮጵያውያን አስተባባሪዎች በተለይ በእነሱ አማካኝነት ነው የመጡት እና ይሄ ነው እንግዲህ ያለው አሉላ በሚበኩል ሌላውን ወደፊት አንዳንድ ነገሮችንም አጣራት ና ያናቸውን የጠበቁ

ማድረግ ስላለብን ሰዎችም ማነጋገር ሀላፊዎችን ማነጋገር ይኖርብኛል። በዚያ ምክንያት እንግዲህ ሙሉ ሪፖርት ሰሞኑን አቀርባለሁ። መልካም ደረጀ። በርከት ያሉ ጉዳዮችን ነው በአጭር ጊዜ ውስጥ የተመለከትከው። እንዳልከው ከተመለስክ በኋላ የሚመለከታቸውን ባለስልጣናት አነጋግረህ ተጨማሪ ዘገባዎችን ታደርሰናለ። አይናችን ጆሮአችን ሁነህ በተለያዩ ቦታዎች ተዘዋውረህ ለምታቀርባ ዜናዎች፣ ትኩስ ዘገባዎች እናመሰግናለን። ደረጀ መልካም ጊዜ። መልሾ ያገኘሃለሁ ጊዜ ይስጥልኝ።

አመሰግናለሁ አሉላ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በሃዱ ራዲዮ ኤፍኤም 943 እና እንዲሁም በናይልሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ተከታዩ ሐኪሞን ይጠይቁ ነው።

የተፈጥሮ አደጋዎችንና በተለያዩ አካባቢዎች የሚፈጸሙ ጥቃቶችን ጨምሮ በሰዎች ልቦና ጭንቀት የሚያሳድሩና ጥልቅ ሐዘን እንዲሰማን የሚያደርጉ ዜናዎች በዓለም ዙሪያ በብዛት ይሰማሉ። የእነኚህ መንፈስ አዋኪ አሉታዊ ወሬዎች የየዕለት ገጠመ መሆን ከኃላፊ ጊዜያዊ ስሜት ባሻገር የሚያስከትለው የጤና መቃወስ ይኖር ይሆን? ምንስ ማድረግ ይበጃል? በርዕሱ ዙሪያ ለሚነሱ ጥያቄዎች የስነ ልቦና ባለሙያ ጋብዘን አወያይተናል።

ፕሮፌሰር ዮናስ እንዳለ ገዳ በዩናይት ስቴትሱ ባሮ የነርቭ ህክምናና የምርምር ተቋም የነርቭና የአንጎል ሐኪምና ተመራማሪም ናቸው። ወደ ዝግጅቱ ልውሰዳችሁ መለስ ብለን ከመነሻው። ፕሮፌሰር ዮናስ ተደራራቢና ያልተቋረጡ የህይወት ፈተናዎች የሚያስከትሉትን የስነ ልቦና ቀውስ በጊዜ ለመፈተሽ የታለመ ዝግጅት ነው። በአለም ዙሪያም ተመሳሳይ ተጽዕኖች ይታያሉ።

ግጭቶች ያልተቋረጡባቸው በተለይም በተለያዩ የኢትዮጵያ አካባቢዎች ለመጠነ ሰፊ ጥቃቶች የተጋለጡ የቤተሰብ አባላቶቻቸውን ያጡ ወይም በቀጥታ ሰለባ የሆኑ ወገኖች፣ በተለያዩ ጊዜያት ችግሮች የተፈራረቁበት ህዝብ ቢሆንም እንዲህ ሳያቋርጥ የሚደርስ መከራ የሚያስከትለውን ጉዳት ግን ማሰብ ይከብዳል። ችግሩ አላበቃም እና በቅድሚያ በመከራው ውስጥ ያሉትን ሰዎች ፈተና ብንመለከት

እንደምን ላሉ የስነ ልቦና ቀሶች የመዳረግ እጣ ይገጥማቸው ይሆን? እንዴት ይመረምራል? እንዴትስ ይረዳል? ሸለላሄ ሁላችንንም የሚያሳዝን ነገር ነው። እንዲህ አይነት ሰቆቃ በግለሰብ፣ በቤተሰብ፣ በሰፈር ውስጥ ሲካሄድ በምንሰማው ዜና፣ በየትኛውም ቦታ ቢሆን እንደ ማንኛውም ግለሰብ ልባችን ይሰበራል። እንግዲህ ከሙያ አንጻር እንዲህ አይነት አሰቃቂ ነገሮች

አንድ ሰው ላይ በቀጥታ ሲደርስ ወይንም ሌላው ሰው ላይም ሲደርስ ማየት፣ ይሄ ነው እንግዲህ በእንግሊዝኛ ቋንቋ ትራውማ የምንለው። ከሰው ልጆች ከተለመደው መደበኛ ኑሮ ውጪ የሰው ሕሊናና አስተሳሰብ ሊሸከመው ከሚችለው ውጪ እጅግ አሰቃቂ ነገር በአንድ ሰው ላይ ሲደርስ ወይም በሌላ ሰው ላይ ሲደርስ ማየት ይሄ ሰቆቃ

ሁሉ ሰው ላይ ተመሳሳይ ውጤት ያመጣል ወይ ብለን ብንጠይቅ አይደለም። ለዚህ ነው እኛ የምንገረመው። መቶ ሰዎች እጅግ አሰቃቂ ነገር ሲደረግ ቢያዩ በተወሰነ ደረጃ የተወሰነ ማዘን አብዛኛው ሰው ይኖረዋል። ከዛ ውስጥ አንዳንዱ ግን የተወሰነ ጊዜ አዝነው ከዛ ሬዚሊየንት ጭራሽ እንዲያውም ያንን ችግር ለመፍታት

ቆርጦ የመነሳት ሁኔታ የሚያሳያል። አንዳንዱ ደግሞ ከዚህ በኋላ ህይወት አልቆላታል ከእንደዚህ አይነት ነገር ውስጥ አልፌ ከአሁን በኋላ ከመኖር መሞት ይሻለኛል ብሎ ተስፋ የሚቆርጣል። የተለያየ አይነት ነው። ለዚህ ነው በእንግሊዝኛ ትራንዛክሽናል ሞዴል ኦፍ ስትረስ ይባላል። ማለትም በሁለት ነገሮች መሃል የሚካሄድ ግንኙነት ማለት ነው፣ በግለሰቡ እና በሰቆቃው

የግለሰቡም አስተሳሰብ፣ አመለካከት ሃይማኖቱም ሊሆን ይችላል፣ ፍልስፍናውም ሊሆን ይችላል፣ ተፈጥሮም ሊሆን ይችላል። ለአንዳንዱ ሰው እንዲህ አይነት ሰቆቃ ሲያጋጥመው ከዚህ በኋላ ኑሮ የለም ብሎ የሚላለ ሌላው ደግሞ የተለያየ እና ይሄን ጀርመን ሀገር በደረሰው በሆሎኮስት በቪየትናም ጦርነት የቦታው ጥናቶች ነበሩ

እና ይሄ ለብዙ ዓመታት የተደረገ ጥናት፣ ይሄ የሁለቱ ነገሮች፣ የግለሰቡ እና የውጭ ሁኔታ የሁለቱ የመጨረሻ ውጤት የሁለቱ ባህል ያለው ግንኙነት። መልካም። ፕሮፌሰር ዮናስ በቀጥታ የመገናኛ ብዙሀኑን ዓለም ወደሚመለከተው ጭብጥ ልውሰደው። በየዕለቱ ከየአቅጣጫው የሚጎርፈውን መጠኑ የበዛ መልካም ያልሆነ ዜና መከታተል፣ ወዲሁም መልካም ያልሆነ ዜና እጥረት ያለበት ጊዜ አይደለም።

በኢትዮጵያ ብቻ ሳይሆን በዓለም ደረጃም የከፉ ዜናዎች ያለማቋረጥ በብዛት የሚሰሙበት ጊዜ ነው እና እንዲህ ያለው ዛሬ ደግሞ ይልቁንም በማህበራዊ ሚዲያው በኩል መሰረት የሌላቸውን ጨምሮ ጠዋት ማታ በብዛት ይሰማሉና ጤናማ ያልሆነ ሁከት ያለው እውነትም የግጭትና የችግሮችን መሰረት ያደረገም ሊሆን ይችላል። እነሱን በብዛት ወደ ውስጥ ማስገባት ሊያስከትል የሚችል የስነ ልቦና

ችግር ይኖር ይሆን ወይ? ሰዎች የሚከታተሉትን የሚሰሙትን ወሬ መቆጣጠር ያስፈልጋቸው ይሆን ወይ? ይሄ ነገር ይበዛብኛል፣ ለመፍትሄ ከሚደረገው ባሻገር ጠዋት ማታ መከራ ወደ ውስጥ ማስገባት ጤነኛ አይደለም ብለው ማሰብ ይኖርባቸው ይሆን? ይሄ ነገር መቼም የሰው ልጅ የተሰራው ነጋ ጠባ ሰቆቃ ለማስተናገድ ብቻ አይደለም። ይሄንን ነገር

ከፋፍሎ ለተወሰነ ደቂቃ ከአንድ ቦታ ተነስቶ ወደ ሌላ ቦታ መሄድ አለበት። ለተወሰነ ደቂቃ የሆነ ነገር ማድረግ አለበት። ስለዚህ የግዴታ እያንዳንዱ ሰው በደንብ ቅድም ሊሆን ይችላል ላይሆን ይችላል ጊዜውን ከፋፍሎ መጠቀም አለበት፣ ምርጫ የለውም እና ስለዚህ አንዳንድ ጊዜ አሁን ወጣቶች ላይ በተለይ ከመጠን ባለፈ ሁኔታ ዜናም ሊሆን ይችላል ወይም የሆነ ነገር

ምግባቸውን ሳይበሉ እንቅልፋቸውን ሳይተኙ ከመጠን ባለፈ ሁኔታ ሲከታተሉ በከፍተኛ አእምሮ ሕመም የሚታቅል ሆስፒታሉ ሲገቡ ያየኋቸው ያከምናቸው አለ። እንግዲህ እነዚህ ወጣቶች ሀይባ የላቸውም የመክራቸው ወይም ቤተሰብ ውስጥ አባት የለም ወይም እናት የለም። በዚህ ይሄ ችግር አለ አሜሪካ ሀገር እና እንደዚህ አይነት ሌላውም ላይ ይሄ አለ። ይሄ ትልቅ ሰውም ላይ ቢሆን ለሁሉም ጊዜ አለው ነው ያለው ጠቢቡ ሰለሞን።

ይሄ በጣም ትክክል ኮን በእኛም ሙያ ሰው ለሀዘኑም ጊዜ ማድረግ አለበት። ለዜናውንም ለሚወስድበት ጊዜ መኖር አለበት። ለሁሉም ነገር ጊዜ አድርጎ በተለይ ደግሞ በዜና የሚከታተሉ ሰዎች ከሆኑ ማታ ወደ እንቅልፍ ሊሄዱ ሲሉ በተቻለ መጠን የሚረብሽ ዜና ላለማየት መሞከር። የሚረብሽ ዜና ሰውነቱን አክቲቤት ስለሚያደረግ ማለትም

የመሸሽ ወይም የመከላከል ስሜት ውስጥ ስለሚከተው የመነቃቃት ስሜት ይፈጥራል። ያ ደግሞ ኖር አድነርጂ ያ ነገር ንጥረ ነገሩም ኬሚካሉ ሰውነታችን ውስጥ በሚሰራጭበት ጊዜ እንቅልፍ የሚከለክል ነገር ነው። በጣም ኃይለኛ ዜና፣ ከባድ የሚረብሽ ዜና ሲኖር ሰውነታችን ወይ ለመሸሽ ወይ ለማጥቃት አይነት ስሜት ሲገባ፣ ፍላይት ኦር ፋይት የሚባለው በእንግሊዝኛው ሲገባ ግለሰቡ በደንብ ላይተኛ ይችላል።

በደንብ ደግሞ አልመተኛት ፍረስትሬሽን ቶለራንስ የምንለውን ጭንቀት እና መከራ ፈተና መከላከል አቅም ይቀንሷላት። አንዳንዴም እንዲያውም የሰውነት በሽታ የመከላከል አቅም እሱንም ዝቅ ሊያደርግ ይችላል። አንዳንድ ሰዎች እኮ ጉንፋኑም ይበረታባቸዋል፣ ቁርጥማቱም ምኑም ይጨምር ይችላል፣ ከመጠን ያለፈ ፈተና ሲኖር። ስለዚህ ጠቢቡ ሰለሞን እንዳለው ለሁሉም ጊዜ ያለ ዜናውም በልክ መሆን አለበት

እና ለሁሉንም ነገር አብሮ ማስኬድ መቻል አለበት። እና ይሄ መልቲፕል አክሽንን ፓራሌል የሚሉት ነገሮችን በአንድ ላይ ማስኬድ መቻል። ሁል ጊዜ ማራቶን አይቻልም። አንዳንድ እያነከስንም ቢሆን ብቻ መቀጠል አለብን። ማድረግ ያለብን ስራም ከሆነ ወደ ስራ መሄድ አለብን። እንቅልፍም ከሆነ ወደ መኝታ፣ ልጆችንም መንከባከብ ከሆነ ማድረግ ያስፈልጋል።

ያን ሁሉ እያደረግን ዜናውንም መከታተል ይቻላል። መጠመድ የለብንም መጠመድ የለብንም። እሱ ነው ዋናው እሱ። መልካም

ፕሮፌሰር ዮናስ፣ ወደ ሌላ ጥያቄ ከመሻገሬ በፊት እዚህ ቀደም ብዬ ባነሳሁልዎት ከሙያ ጋር በተያያዘው ፈተና ላይ ስራው የሚጠይቀው የአዕምሮ ዝግጅት ማይንድ ሴት ያሉት ከስራው ጋር የሚሄደውን በስልጠናም በሙያ ልምምድም እንደየሙያ መስኩ ሁሉም ጋር አለና በተለመደው መንገድ ከሆነው ውጭ ላለው በመደበኛ ሁኔታ

ጋዜጠኛ አሁን አሁን እንደሚያውቁት ራሱን እንደሚጠብቅ መንገዶች ተመቻችተውለት በቀጥታ ቦታ ያለውን ነገር እንዲዘግቡ ሙያው የሚጠይቀው ፈተና ነው እና ቅድም የጦር ሰራዊትን ኃላፊነት እና የስራ ጠባይ እንደገለጡት። ነገር ግን እነኚህ የኮቪድን አንስተናል፣ በህክምና በእርሶ ሙያ ሁሌም ከህመም ጋራ ሁሌም ከህይወት ጋር የሚደረግ ግብ ግብ ላይ ነው የምትሰለፉት። ነገር ግን እነኚህ ፈተናዎች የሁል ቀን ጣር አይደሉም እና

በቋሚነት አንድ ሰው በየጠዋቱ ሲነሳ እንዴት የሚያሳስብ መጥፎ ዜና እንደሚኖር አስቦ የሚነሳ ከሆነ ለአእምሮውም ጤናማ አይሆንም ከሚል መንፈስ ነው ይህን ማነሳለሁት። ጠዋት ስነሳ ዛሬ ደግሞ የምንኖረው ይሆን ብዬ እየፈራሁ ነው የዜና ምንጮችን ወይም ከአለም ዙሪያ የተሰባሰቡ ዜናዎችን የማደራጀው

ተነጎዳ፣ ነው። ከዛም በኋላ የሆነው በተለይ ደግሞ በሚያሰላስለው አእምሮ ይህንን የስራዬ አካል ነው። ሳላውቀው ግን በተደጋጋሚ ወደ ውስጤ ያስገባሁት ነገር የሚጎዳኝ ነገር ሊኖር ይችላል ወይ? ይሄንንስ ለማስቀረት ማድረግ የሚችለው ነገር አለ ወይ? ወይንም ደግሞ የራሱ የስነ ልቦና ድጋፍ የሚያስፈልገው ይሆን? ለረጅም ጊዜ በመጥፎ ነገር ውስጥ እንዳለፈ ሰው መጥፎ ነገርን ወደ ውስጡ፣ ወደ ህሊናው እንዳስገባ ሰው

አድማጮች፣ ለእነኚህ ሁሉና ለሌሎች ጥያቄዎች ከፕሮፌሰር ዮናስ እንዳለ ገዳ ጋር የጀመርነው ቃለ ምልልስ አልተቋጭም። ቀሪውን በሌላ ጊዜ እናቀርባለን። አድማጮች፣ አሁን የደረሰን ዜና አለ። ትግራይ ውስጥ ያሉት ሁኔታዎች እጅግ አሳሳቢ መሆናቸውን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ማምሻውን አሳወቁ። ሁኔታዎቹ የሚያሳዩት ለቀውስ ወታደራዊ መፍትሄ እንደሌለ እንደሆነ የጠቆሙት ጉቴሬሽ ማምሻውን ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውንና የተኩስ ጸብ

የተሳኩ ጸብ የማቆም እርምጃዎችን እንደሚወስዱም ተስፋ እንዳላቸው አመልክተዋል። ሲቪሎች ጥበቃ እንዲደረግላቸው እንደሚገባ ሰብአዊ እርዳታ የሚያስፈልጋቸውም እንዲዳረስና የፖለቲካ መፍትሄም እንዲያገኝ አንቶኒዮ ጉቴሬሽ ጥሪ አቅርበዋል። አድማጮች ስርጭታችን ሊገባደድ ወደ መጨረሻው ዝግጅት ነው የምንሻገረው። ሳምንታዊ ስፖርት፣ ሀብታሙ ስዩም ነው ያቀናበረው።

ኢትዮጵያውያኑ አትሌቶች ታየ ግርማና መሠረት እንግዱ በጣሊያን ጄሶሎ በተደረገ ዓለም አቀፍ የግማሽ ማራቶን ውድድር ላይ ባለድል ሆነዋል። የጄ ሶሎ ሙንላይት ግማሽ ማራቶን እየተባለ በሚጠራውና በሞቃታማ የአየር ሁኔታ ውስጥ በተደረገው ውድድር በወንዶች ታየ ግርማ በ በአንድ ሰዓት ከ4 ደቂቃ 11 ሰከንዶች ውድድሩን በማጠናቀቅ ሲያሸንፍ ኬንያውያኑ ዲክሰን ኒኩያንዲና ኤሪክ ሪዩንጉ ተከትለውት ገብተዋል። በሴቶች መሠረት እንግዱ ውድድሩን በአንድ ሰዓት ከ16 ደቂቃ 42 ሰከንዶች ስታጠናቀቅ በአራትና 8 ደቂቃዎች ገ

ከደማ ዘግይተው ተከትለዋት የገቡት ደግሞ ጣሊያናውያኑ ላውራ ቢጊቲና ሎሬታ ቢቲን ናቸው። የውድድሩ ኦፊሳላዊ ገጽ እንደሚያሳየው አሸናፊዎቹ ከ400 እስከ 200 ሺህ ዩሮ ድረስ ሽልማት ይበረከትላቸዋል።

የኤርትራ የብስክሌት ሻምፒዮን ከሰሞኑ ተካሂደዋል። የውድድሩን ይዘት የአስመራው ዘጋቢያችን ብርሃነ በረሄ ይነግረናል። በብስክሌት ተወዳዳሪዎችና ታዛቢዎች ትልቅ ቦታ የሚሰጠው የኤርትራ የብስክሌት ሻምፒዮን ባለፈው ዓመት በኮቪድ-19 ምክንያት ተቋርጦ ከቆየ በኋላ ከሰኔ 18 እስከ ሰኔ 22 2013 በአስመራ መነፈራና አስመራ ሕምብርቲ መስመር ለ12ተኛ ጊዜ

ተካሂደዋል። የብስክሌት ሻምፒዮን ፕሮፌሽናል ተወዳዳሪዎች የሀገራቸው ሻምፒዮን በመሆን በክለባቸው ተመልሰው የሀገራቸው ባንዲራ ያለበት ልዩ የክብር ማሊያ አድርገው ዓመቱን ለመወዳደር፣ የሀገር ውስጥ ተወዳዳሪዎች ደግሞ አቅማቸውን በማሳየት ፕሮፌሽናል የመሆን እድላቸውን የሚያሰፉበት ውድድር በመሆኑ በተወዳዳሪዎች ትልቅ ክብር የሚሰጠውና ፉክክር የሚታይበት ውድድር ነው። እሁድ ሰኔ 22/2013

ከሰላል አሮ መንደፈራ ደርሶ መልስ የሚሸፍን የ155 ኪሎ ሜትር ውድድሩን ዳዊት የማነ ፕሮፌሽናል ተወዳዳሪ መርሃዊ ቅዱሱን አስከትሎ አንደኛ በመሆን የኤርትራ የ2021 የብስክሌት ሻምፒዮን ለመሆን ችለዋል። ዳዊት የማነ ከውድድሩ በኋላ ከቪኦኤ ጋር ባደረገው አጭር ቆይታ ውድድሩ ከባድና ፍጥነት እንደነበረው በመግለጥ እስከ መጨረሻ ባደረገው ጥረት የመርሃዊ ቅዱስን መድከም በመመልከት

በፍጥነት ጥሎት ወደፊት በመብረር የሻምፒዮንነቱን ድል መቀዳጀት እንደቻለ ተናግረዋል።

ቅዳሜ ሰኔ 19 በተካሄደው የ85 ኪሎ ሜትር የሴቶች ውድድር ብስራት ገብረ መስቀል ቀድማ በመግማት ሻምፒዮን ሆናለች። በሌላ በኩል አርብ ሰኔ 18 በተካሄደው የወንዶች የ36 ኪሎ ሜትርና የሴቶች 18 ኪሎ ሜትር የጊዜ ውድድሩን ደግሞ ፕሮፌሽናል ተወዳዳሪው መርሃዊ ቅዱስ በ43 ደቂቃ 20 ሴኮንድ 12 ማይክሮ ሴኮንድ የተሻለ ጊዜ በማስመዝገብ የ2021 የጊዜ ሻምፒዮን

ሆኗል። አዲያም ተስፋዓለም በሴቶች የጊዜ ሻምፒዮን ለመሆን ችላለች። ብርሃነ በርሀ፣ ለአሜሪካ ድምፅ ከአስመራ።

በዚህ ዓመት በህንድ ሊደረግ ታቅዶ የነበረው የክሪኬት ስፖርት የዓለም ዋንጫ ወደ ተባበሩት አረብ ኤምሬትስ እንዲዘዋወር ተወስኗል። የህንድ ክሪኬት ቦርድ ውሳኔው የተላለፈው በሀገሪቱ ውስጥ በተንሰራፋው የኮቪድ-19 ቫይረስ ምክንያት መሆኑን ዛሬ አስታውቋል። በጎርጎሳውያኑ ጥቅምትና ህዳር ወር ላይ ሊደረግ ታስቦ የነበረው ውድድር 16 ቡድኖችን አካቷል። በተጠባባቂ አዘጋጅነት ተመርጦ የነበረችው የተባበሩት አረብ ኤምሬትስ ውድድሩን ታስተናግዳለች። ዛሬ ይፋ በተደረገ የሀገሪቱ የጤና ሚኒስቴር መረጃ መሠረት ብቻ ህንድ ውስጥ 46

148 አዲስ የኮቪድ ቫይረስ ተጠቂዎች ተመዝግበዋል። ህንድ በቫይረሱ ያጣቻቸው ህዝቦች ብዛት 3730 ነው። የህንድ ክሪኬት ቡድን ከዚህ ቀደም ብሎ የሀገሪቱን ፕሪሚየር ሊግ እንዲቋረጥ አዘዋል። የተባበሩት አረብ ኤምሬትስ የባለፈው ዓመት የክሪኬት ዓለም ዋንጫንም አስተናጋጅ ነበረች። ዘገባው የሮይተርስ ነው።

የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት ከ3ት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ።

አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉ ክልቱ ዋና አዘጋጅ ሰለሞን አባትና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ ማክሰኞ ከምሽት ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። እስከ ሰዓቱ መዳረሻ አጠር ያለ ዜማ እናሰማለን። በእኛ በኩል በዚሁ ተሰናበትን። ሰላም፣ ደህና አደሩ